ብዙ ሀሳብ የተነሳው ህወሓት በጦር ወንጀልና በጅምላ ጭፍጨፋ በዘር ማጥፋት ወንጀል የሚከሰስ ድርጅት መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ጭምር ያረጋገጠው ሁኖ እያለ ህወሓትን ከሽብር ማንሳት ከተጠያቂነት እንዲያመልጥ ማድረግ አይደለም ወይ ሚል አንደኛው ተነስቷል። ድሮም ህወሓት አሸባሪ መባለል የነበረበት ድርጅት አልነበረም። ምክንያቱም በኢትዮጵያ ትልቅ ለውጥ ያመጣና አዲስ ምዕራፍ የከፈተ ድርጅት ነበረ ከሌሎች እህት ድርጅቶች ጋር በመሆን ማለት ነው። በኢትዮጵያ በጣም ከፍተኛ እና ፈጣን ለውጥ የመጣበት ባለ ዳብል ዲጂት እድገትም የተመዘገበበት ኢትዮጵያ በመሰረተ ልማት፣ በማህበራዊ ልማት፣ ኢቨን በኢኮኖሚ በፖለቲካም፣ ሰላም በማረጋገጥ ረገድም በጣም ከፍተኛ ውጤት የታየበት ጊዜ ነበረ። መጀመሪያ የሰማችኋቸው ከአማራ ብሔራዊ ንቅናቄ አብን የምክር ቤቱ አባል ዶክተር ደሳለኝ ጫኔ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ የህወሓት ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን ናቸው። ሙሉ ዘገባው በዕለቱ አቢር ይቀርባል። ተከታተሉ። ረቡዕ መጋቢት 13 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሱ ቢላንድ ራዴ፣ የሰዓቱን የዓለም ዜና የሚያሰማን ደግሞ እንግድ ወልዴ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት ልዩ ልዩ ቅንብሮችና ዘገባዎችን ይዘን አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። ጤና ይስጥልኝ፣ ክቡራትና ክቡራን እንደምናመሻችሁ። ከምሽቱ ዜና ጋር እንግዲ ወልዴ ነኝ። የሕዝብ ተወካዮች ምክር ቤት ህወሀት ከሽብርተኝነት ዝርዝር እንዲነሳ ዛሬ ውሳኔ አስተላልፏል። ህወሀት ከሽብርተኝነት እንዲነሳ በቀረበው የውሳኔ ሀሳብ ላይ ከምክር ቤት አባላት ጠንካራ የተቃውሞ አስተያየቶች መሰንዘራቸውን ቪኦኤ ከውስጥ ምንጮች ማወቅ ችሏል። ህወሀት ቀድሞውንም በአሸባሪነት መፈረጅ አልነበረበትም ያሉት የፓርቲው የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን የዛሬው ውሳኔ ለትግራይ ክልል ሕዝብና ለፓርቲው በነጻነት መንቀሳቀስ ፋይዳ እንዳለው ገልጸው ውሳኔውን አድንቀዋል። ከአማራ ብሔራዊ ንቅናቄ አብን የምክር ቤቱ አባል የሆኑት ዶክተር ደሳሌን ጫኔ በበኩላቸው ህወሀት በሽብርተኝነት መፈረጅ ከነበረበት ጊዜ ዘግቶ መፈረጁን ጠቅሰው ዛሬ የተላለፈው ውሳኔም ወቅቱን ያልጠበቀ ነው በማለት አጥብቀው ተቃውመዋል። መንግሥት በበኩሉ ውሳኔው ዘላቂ ሰላም ለማምጣት አስፈላጊ ነው ብሏል። አድማጮች ሙሉ ዘገባውን በአብይ ርዕስ እናቀርባለን። የአሜሪካ መንግሥት በሰሜን ኢትዮጵያው ጦርነት ወቅት የጦር ወንጀል እንደተፈጸመ እውቅና ከመስጠቱ ጎን ለጎን የተባበሩት መንግሥታት ድርጅት ገለልተኛ አጣሪ ቡድን ለሚያከናውነው ሥራ ድጋፍ እንዲሰጥ ሁማን ራይትስ ዎች ጠየቀ። የሰብአዊ ድርጅቱ ጥያቄውን ያቀረበው የአሜሪካው የውጭ ጉዳይ ሚኒስቴር ከትናንት በስቲያ ባወጣው ዓመታዊ የሰብአዊ ሪፖርት ላይ በሰሜን ኢትዮጵያ በተደረገው ጦርነት የተሳተፉ ሁሉም ወገኖች የጦር ወንጀል ፈጽመዋል ሲል አስታውቆ ነበር። ኢትዮጵያ በመልሱ ከአሜሪካ በውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን በኩል የተሰማው መግለጫ ወገናዊና ተንኳሽ ነው ስትል በውጭ ጉዳይ ሚኒስቴሯ በኩል ትናንት ባወጣችው መግለጫ አስታውቃለች። የኤርትራ መንግሥትም ለአሜሪካው መግለጫ ዛሬ መልስ ሰጥቷል። በሰሜን ኢትዮጵያ በተካሄደው ጦርነት የኤርትራ ኃይሎች የጦር ወንጀልና በሰብአዊነት ላይ ወንጀል መፈጸማቸውን አረጋግጠናል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ያወጣውን ሪፖርት ኤርትራ ውድቅ አድርጋለች። ኤርትራ የሚገኘው ዘጋቢያችን ብርሃነ በርሄ ያደረሰንን ዘገባ ስመኝሽ ቆየት አቅርበዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የዓለም ሀገሮችን የሰብአዊ መብቶች አያያዝ አስመልክቶ በየዓመቱ የሚያወጣው የ2022 ዓ ም ሪፖርት ላይ በሰሜን ኢትዮጵያ በተካሄደው ጦርነት የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ሰራዊት ሕዝባዊ ወያነ ሐርነት ትግራይ ወይም ህወሀት ኃይሎችና ና የአማራ ኃይሎች የጦር ወንጀል መፈጸማቸውን ይፋ ማድረጉን ተከትሎ ኤርትራ ተቃውሟን አሰምታለች። የኤርትራ መንግስት ትላንት ባወጣው መግለጫ በኤርትራ ላይ የቀረበው ውንጀላ በመረጃ ያልተደገፈና ጭብጥ የሌለው ነው ሲል የቀረበበትን ውንጀላ አስተባብሏል። የኤርትራ መንግስት በመግለጫው በኤርትራ ላይ የቀረበው ወንጀልና ክስ የአሜሪካ አስተዳደር በኤርትራ ላይ የሚከተለው የፍትሐዊ የጥላቻ አቋምና የማጠልሸት ተግባር ነው ሲል የበኩሉን ክስ አሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰኞ መጋቢት 11 2023 ዓ ም ይፋ ያደረጉት ሪፖርት ላይ የተካተተው ውሳኔ የኢትዮጵያና የኤርትራ ጦር ሰራዊት እንዲሁም የህወሀት ኃይሎችና የአማራ ክልል አባላት የፈጸሟቸውን ጥቃቶች የሚያጠቃልል ሲሆን ብሊንከን የጭካኔ ድርጊቶችን የፈጸሙ አካላት ተጠያቂ መሆን አለባቸው ብለዋል። ብሊንከን አክለው በሰብአዊነት ላይ ወንጀል በመፈጸም ከህወሀት በስተቀር ሶስቱን ተጠያቂ ሲያደርጉ፣ በዘር ማጽዳት ተግባር ደግሞ የአማራ ልዩ ኃይልን ተጠያቂ አድርገዋል። የዩናይትድ ስቴትስ ሪፖርት ማስረጃ በሌለው ክስና ማስፈራራት ኤርትራና ኢትዮጵያ ላይ ጫና ለመፍጠር የተደረገ አሻጥር ነው ያለው የኤርትራ መንግስት የአሜሪካ መንግስት ህጋዊ ካልሆነ ጣልቃ ገብነትና ውንጀላ እንዲታቀብ ጠይቋል። የኤርትራ ኢትዮጵያና የቀጠናው ህዝቦች ችግሮቻቸውን በራሳቸው የመፍታት ሙሉ አቅም እንዳላቸውም አመልክቷል። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ከ370 በላይ በእስር ላይ የነበሩ አመራሮቹና አባላቱ መለቀቃቸውን አስታወቀ። በተያያዘ ዜና ሰባ የሚሆኑ አመራሮቹና አባላቱ ከእስር መለቀቃቸውን የጉሙዝ ህዝቦች ነጻነት ንቅናቄ አስታውቋል። ናኩር መልካ የዜናውን ዝርዝር ልኳል። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ሊቀመንበር አቶ ግራኝ ጉደታ በእስር ላይ የነበሩ ከሦስት መቶ ሰባ በላይ የፖለቲካ ድርጅቱ ማዕከላዊ ኮሚቴ አመራሮች አባላትና ደጋፊዎች ሰሞኑን መለቀቃቸውን ለአሜሪካ ድምፅ ተናግረዋል። አራት መቶ ፊሳ ሶስት ፊሳቸው እንደተቆረጠ ነው መረጃ የደረሰ ነው የነበረው በዚህ በአሶሳ አርባ ስድስቱ ተፈጥተዋል። እዛ ውስጥ የነበረው ማዕከላዊ ኮሚቴያችን ወደ አራት ነው። በተያያዘ ዜና ከሰባ በላይ አመራሮቹና አባላቱ ከእስር መለቀቃቸውን የቤኒሻንጉል ሕዝቦች ነጻነት ንቅናቄ በሄነን መሪ አቶ አብዱልዋሃብ ማዲ ገልጸዋል። በሰላም ስምምነት ፋንታ ታስረ ሰዎቹ እንዲፈቱልን በእውነት ፈቶ ነው ያሉ አንድ ሰባ ሰው ሆነዋል የተፈትዋሉ። አሶሳሶን ሆኖ ነው ሰዎችማ፣ ያው የቤተሰባቸው ጋር ሄደው ቀላቀለው የክልል ልማት እንዲሳተፉ ነው የወጡት። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር ሀሩን ዑመር በዚህ ሁለት ሺህ አስራ አምስት ጥቅምትና ታህሳስ ወራት ውስጥ ከታጣቂዎቹ ጋር በተደረገው የሰላም ስምምነት መሰረት የተቃዋሚ ፖለቲካ ድርጅቶቹ አመራሮችና አባላት በእርቅና ምህረት ከእስር መለቀቃቸውን ተናግረዋል። አንድ ላይ ነው የተለቀቀው። የጎድን ከሶስት መቶ በላይ ነው ተለቀቀው። ይህን ወቃ መስቀን በፊት ቀሪ የነበሩ ሰዎች ሃምሳ ሶስቶቹን ተለቀዋል፣ ወደ ማህበረሰቡ ተቀላቅለዋል። ለማንኛውም ዜጋ ትሪት ይደረጋሉ። ነገር ግን በክልሉ አሶሳ ካማሽና መተከል ዞኖች ውስጥ እስካሁን ያልተለቀቁ የተቃዋሚ ፓርቲዎቹ አመራሮችና አባላት እንዳሉ መሪዎቹ ላቀረቡት ቅሬታም ኮሚሽነር ሐሩን ቅሬታውን መቀበላቸውን ጠቅሰው የሚፈቱበት ሁኔታ ላይ ከፍትህ አካላት ጋር እየሰሩ መሆናቸውን አስታውቀዋል። በክልሉ ውስጥ ባለፉት አራት ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግስት በርካታ ተፈናቃዮችን ወደየአካባቢያቸው እየመለሰ መሆኑን ስለ መግለጹ መዘገባችን ይታወሳል ይሆናል። ለአሜሪካ ድምፅ ናኮር መልካ ካምቦ አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጦርነትን በመሸሽ ከሶማሊያ ወደ ኢትዮጵያ ሶማሌ ክልል በመግባት ላይ ለሚገኙ ስደተኞች ሕይወት አድን እርዳታ ለማድረግ የ116 ሚሊዮን ዶላር ድጋፍ እንዲደረግ የተባበሩት መንግስታት የእርዳታ ድርጅቶች ጥሪ አቅርበዋል። ባለፈው ወር ላስካኑድ በተባለችው የሶማሊያ ግዛት ግጭት ከተቀሰቀሰ በኋላ በመቶ ሺህ የሚቆጠሩ ሶማሊያውያን የአገር ውስጥ ተፈናቃይ ሲሆኑ አንድ መቶ ሺህ የሚጠጉት ደግሞ የኢትዮጵያን ድንበር አቋርጠው ገብተዋል። አብዛኞቹ ኢትዮጵያ የደረሱ ስደተኞች ሕፃናትና ሴቶች እንዲሁም በዕድሜ የገፉ አዛውንቶች ናቸው ሲል የተመድ የስደተኞች ከፍተኛ ኮሚሽን ዛሬ ከጀኔቫ ባወጣው መግለጫ አስታውቋል። በመሬት ላይ ያለው የሰብዓዊ ሁኔታ አሳሳቢ መሆኑንና በሽታ የመከሰት እድሉም ከፍተኛ ነው ብሏል። ኮሚሽኑ ከሌሎች ረዳት ድርጅቶች ጋር በመሆን ባወጣው መግለጫ የኢትዮጵያ መንግስትና የአካባቢ ማኅበረሰብ ስደተኞቹን በመቀበል ሰብዓዊ እርዳታ በማድረግ ላይ ቢሆኑም እየጨመረ በመጣው የስደተኞቹ ቁጥር ምክንያት አቅርቦቱ እየተመናመነ በመሆኑ ተጨማሪ እርዳታ ያስፈልገናል ብለዋል የረዳት ድርጅቶቹ ከጀኒቫ ባወጡት መግለጫ። በኬንያ የሚገኙ የሰብዓዊ መብት ተሟጋቾች ፖሊስ በተቃዋሚ ሰልፈኞች ላይ የሚወስደውን ዘግናኝ ያሉትን እርምጃ አውግዘዋል። ሰኞ ዕለት በተካሄደው የመንግሥት ተቃውሞ ሰልፍ ወቅት አንድ የዩኒቨርሲቲ ተማሪ ሲገደል 31 የሚሆኑ ፖሊሶች ተጎድተዋል። በዚሁ በተቃዋሚው ራይላ ኦዲንጋ በተጠራው ሰልፍ ወደ 240 የሚሆኑ ሰዎች ተይዘዋል። የኬንያው የሰብአዊ መብት ኮሚሽን ከሌሎች መብት ተሟጋች ቡድኖች ጋር በመሆን ባወጣው መግለጫ በኬንያ ፖሊስ የተፈጸመው ከልክ በላይ የሆነ የኃይል እርምጃና ክልከላ አግባብ የለውም ብሏል። በኪሲሙ ከተማ አንድ የማሴኖ ዩኒቨርሲቲ ተማሪ በፖሊስ በተተኮሰ ጥይት መገደሉን መግለጫው አመልክቷል። ግድያውን በመቃወም ተማሪዎች ትናንት ሰልፍ አድርገዋል። ፖሊስ በበኩሉ ሰልፈኞቹ ጣቢያቸውን በመውረር አባሎቹ ላይ ድንጋይ ወርውረዋል ብለዋል። አስር የፖሊስ መኪኖችም ተሰባብረዋል ተብሏል። ባለፈው ነሐሴ በምርጫ ሥልጣን የተቆጣጠሩት ዊልያም ሩቶ አስተዳደራቸውን በተመለከተና እየናረ የመጣውን የኑሮ ውድነት በመቃወም የተቃዋሚው መሪው ራይላ ኦዲንጋ በየሳምንቱ ሰኞ ሰልፍ እንዲደረግ ጥሪ አድርገዋል። ሶማሊያ የሚቀጥለው ምርጫዋን በዓለም አቀፍ ደረጃ በተለመደው መንገድ እንደምታከናውን ፕሬዚደንት ሐሳን ሼክ ሞሐሙድ ትናንት አስታወቁ። ይህም አገሪቱ ለረጅም ጊዜያት በተዘዋዋሪ መንገድ ስታደርግ የነበረውን የምርጫ ሂደት የሚያስቀር ይሆናል። ሶማሊያ አንድ ሰው አንድ ድምፅ የሚለውን ዓለም አቀፍ የምርጫ አካሄድ አትጠቀምም። በምትኩ የጎሳ ወኪሎችና የግዛት ምክር ቤቶች ለሀገሪቱ ፓርላማ አባላትን ይመርጣሉ። የፓርላማ አባላቱ ደግሞ ፕሬዚደንቱን ይመርጣሉ። ሶማሊያ ላለፉት አምሳ ዓመታት አንድ ሰው አንድ ድምፅ የሚለውን የምርጫ አካሄድ አልተጠቀመችም። የእግዚአብሔር ፍቃድ ከሆነ የሚቀጥለውን ምርጫ በፖለቲካ ፓርቲ ስርዓት መሰረት አንድ ሰው አንድ ድምፅ በሚለው መመሪያ እናከናውናለን ብለዋል። ፕሬዚደንት ሐሳን ለፓርላማ ተወካዮች ባደረጉት ንግግር የፓርቲ መድረኮች የፖለቲካ ሐሳብ መሸጫዎች ይሆናሉ ሲሉ አክለዋል። ፕሬዚደንቱ ጎሳዎች በሶማሊያ ፖለቲካ አካሄድ ላይ እንዲሁም የተወካዮች ምክር ቤት አፈ ጉባኤን፣ ጠቅላይ ሚኒስትርና ፕሬዚደንትን በመምረጥ ሂደት ውስጥ ቁልፍ ሚና ሲጫወቱ ቆይተዋል። አገሪቱ የሚቀጥለው ምርጫዋን በግንቦት 2018 እንደምታካሄድ ይጠበቃል። በመጨረሻ አድማጮች፣ በትናንትናው ዕለት ከዚህ ዓለም በሞት የተለዩት የብዝሃ ሕይወት ሳይንቲስትና የአካባቢ ጥበቃ ተሟጓቹ ዶክተር ተወልደ ብርሃን ገብረ እግዚአብሔር የቀብር ሥነ ሥርዓት ዛሬ በቅድስ ሥላሴ ካቴድራል ቤተ ክርስቲያን ተፈጽሟል። ገብረ ሚካኤል ገብረ መድን ዝርዝር አለው። ትናንትና ከዚህ ዓለም በሞት የተለዩት ዶክተር ተወልደ ብርሃን ገብረ እግዚአብሔር በዛሬው ዕለት የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም ቤተሰቦቻቸውና ወዳጆቻቸውን ጨምሮ በርካታ ሕዝብ በተገኘበት ስነ ስርዓት ቀብራቸው በቅድስ ሥላሴ ቤተ ክርስቲያን ተፈጽመዋል። በቀብር ስነ ስርዓቱ ላይ የተነበበው የሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር የህይወት ታሪክ በአዲስ አበባ ዩኒቨርሲቲ በአስተማሪነትና የሳይንስ ፋካሊቲ ዲን በመሆን ማገልግላቸውን ያሳያል ከ1978 እስከ 1983 ዓ ም ድረስ ደግሞ የአስመራ ዩኒቨርሲቲን በፕሬዝዳንትነት መርቷል። በአዲስ አበባ ዩኒቨርሲቲ የእጽዋት ቤተ መዘክር በመገንባት ተማሪዎቻቸው እንዲማሩበትና እንዲመራመሩበት አድርጓል ይላል የህይወት ታሪካቸው። ከ1983 ዓ ም ጀምሮ ደግሞ በዓለም አቀፍ ደረጃ በብዝሃ ህይወት ሀብትና ደህንነት ዙሪያ ተሟግቷል። የማኅበረሰብ የፈጠራ መብት ባለቤትነት እንዲከበርም 77 የዓለማችን ታዳጊ ሀገራትን ወክለው በዓለም መድረክ ተከራክረዋል። ለእነዚህና ለሌሎች አስተዋጽኦቻቸው የተለያዩ ሽልማቶችን ማግኘታቸውም ተገልጿል። በ1993 ዓ ም የአማራጭ ኖብል ሽልማት ተሸላሚ ሆነዋል። በ1998 ዓ ም የተባበሩት መንግስታት የአካባቢ መርሃ ግብር ዩኒፕ በምድራችን ጀግና ቻምፒየንስ ኦፍ ኤርስ የሚል ሽልማት ሰጥቷቸው በሲንጋፖር ተገኝተው ተቀብለዋል። ዘ ጋርዲያን የተባለው ዕድሜ ጠገብ አንጋፋ ጋዜጣ እንደ አውሮፓ አቆጣጠር 2008 የዓለማችን ሀምሳ ምርጥ ሰዎች ብሎ ዕውቅና ከሰጣቸው ሰዎች መካከል አንዱ ዶክተር ተወልደ ነበሩ። ዶክተር ተወልደ ብርሃን በብዝሃ ሕይወትና በአካባቢ ጥበቃ ዘርፍ ከመመራመር አልፈው የኢትዮጵያ አካባቢ ጥበቃ ባለሥልጣን ዋና ዳይሬክተር ሆነው መርተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድን አዲስ አበባ። አድማጮቹን ለምሽቱ ያዝነው ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። መልካም ምሽት እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡ መጋቢት 13 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የወብና ማኅበራዊ ዝግጅቶቻችን ደግሞ አቀናባሪ አባየው ገበያው ናት። የቀጥታ ምልስንና ድምፅ አቀናባሪው ራም ማክሊን ነው። አድማጮች፣ አሁን በቀጥታ በሰዓታችን የጊዜ ሰሌዳ መሰረት ወደ ቅለቱ አቢረስ ነው የምንሻገረው ቀደም ብለን በመግቢያው ያስተዋወቅ ነው ዘገባ ነው። የሕዝብ ተወካዮች ምክር ቤት ህወሓት ከሽብርተኝነት ዝርዝር እንዲነሳ በዛሬ ዕለት ውሳኔ አስተላልፏል። ህወሓት ከሽብርተኝነት እንዲነሳ በቀረበው የውሳኔ ሀሳብ ላይ ከምክር ቤት አባላት ጠንካራ የተቃውሞ አስተያየቶች መሰንዘራቸውን የአሜሪካ ድምፅ ከውስጥ ምንጮች ለመረዳት ችሏል። ህወሓት ቀድሞውንም በአሸባሪነት መፈረጅ አልነበረበትም ያሉት የፓርቲው አደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን የዛሬ ውሳኔ ለትግራይ ክልል ህዝብና ለፓርቲው በነጻነት መንቀሳቀስ ፋይዳ አለው ሲሉም ውሳኔውን አድንቀዋል። በሌላ በኩል የአማራ ብሔራዊ ንቅናቄ አብን የፓርላማ አባል ዶክተር ደሳለኝ ጫኔ በበኩላቸው ህወሓት በሽብርተኝነት መፈረጅ ከነበረበት ጊዜ ዘግይቶ መፈረጁን ጠቅሰው ዛሬ የተላለፈው ውሳኔም ወቅቱን ያልጠበቀ ነው ሲሉ አጥብቀው ተቃውመውታል። የፌዴራል መንግስት በአንጻሩ ውሳኔው ዘላቂ ሰላም ለማምጣት አስፈላጊ ነው ይላል። ኬኔዲ አባተ ነው የተከታተለው። የኢትዮጵያ ህዝብ ተወካዮች ምክር ቤት ዛሬ ባደረገው ልዩ ስብሰባ ህዝባዊ ወያኔ ሓርነት ትግራይ ህወሀት ከሽብር ዝርዝር ውስጥ እንዲነሳ በአብላጫ ድምፅ ወስኗል። ውሳኔው በ61 ተቃውሞና በአምስት ድምፀ ተአቅቦ መጽደቁን ምክር ቤቱ በፌስቡክ ገጹ ካጋራው መረጃ ለማወቅ ተችሏል። ህወሀት ከሽብርተኝነት የተሰረዘበት ውሳኔ በተላለፈበት የዛሬው የምክር ቤቱ ስብሰባ ላይ ከተወሰኑ በመንግስት ቁጥጥር ስር የሚገኙ መገናኛ ብዙሀን ውጭ ሌሎች መገናኛ ብዙሀን እንዲገቡ አልተፈቀደም። ሆኖም የአሜሪካ ድምጽ ያነጋገራቸውና ስማቸውን መግለጽ ያልፈለጉ ምንጮች ውሳኔው ከመጽደቁ በፊት ተቃውሞ ካሰሙት የምክር ቤቱ አባላት ጠንካራ የተቃውሞ አስተያየቶች መሰንዘራቸውንና ሰፊ ክርክርና ውይይት መደረጉን ገልጸዋል። የገዢው ብልጽግና ፓርቲ አባላትም ጭምር የውሳኔ ሀሳቡን በመቃወም አስተያየት መስጠታቸውም ታውቋል። በተጨማሪም ስብሰባው ድንገት መጠራት አልነበረበትም፣ ስለ ጉዳዩ አስቀድሞ ሊነገረንና ልንዘጋጅበት ይገባ ነበር በማለት ተቃውሞ ያሰሙ አባላት መኖራቸውንም ምንጮቻችን ገልጸዋል። በተወካዮች ምክር ቤት የነበረውን ውይይት በተመለከተ አስተያየት የሰጡን ከአማራ ብሔራዊ ንቅናቄ አብን የምክር ቤቱ አባል የሆኑት ዶክተር ደሳለኝ ጫኔ የተነሱ ዋና ዋና ሀሳቦችን እንዲህ ገልጸዋል ብዙ ሀሳብ የተነሳው ህወሓት በጦር ወንጀልና በጅምላ ጭፍጨፋ በዘር ማጥፋት ወንጀል የሚከሰስ ድርጅት መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ጭምር ያረጋገጠው ሁኖ እያለ ህወሀትን ከሽብር ማንሳት ከተጠያቂነት እንዲያመልጥ ማድረግ አይደለም ወይ የሚል አንደኛው ተነስቷል። ሁለተኛው ጉዳይ ደግሞ በፕሪቶሪያ የሰላም ስምምነት መሰረት ህወሀት ትጥቅ እንዲፈታ ተዋጊዎቹን ዲሞቢላይዝ እንዲያደርግና ወደ ካምፕ እንዲያስገባ እና በሂደት ወደ ማህበረሰቡ የማቀላቀል ስራ ይጠራል ተብሎ ተገልጾ ነበር ስምምነቱ ላይ። እሱን ደግሞ በአግባቡ እያደረገ አይደለም። እንዲሁም ከዛ በተቃራኒ አዳዲስ የወታደር ምልመላ ማሰልጠን፣ በተለይ በአማራ እና በትግራይ ድንበር አካባቢዎች መካከል ትንኮሳ የማድረግ አዝማሚያዎች ስላሉ እሱን እያደረገ ባለበት ሁኔታ ታይሚንጉ ትክክል ነው ወይ? መንግስት ማስተማመኛ ይሰጣል ወይ ለኢትዮጵያ ህዝብ የሚል ከዚሁ ጋር የተያያዙ ጥያቄዎች ናቸው። ከሞላ ጎደል ሲነሳ የነበረው ምን ምላሽ ተሰጠ? ከይህንን የውሳኔ ሀሳቡን ካቀረበው የመንግስት አካል የተሰጠው ምላሽ በመንግስት ከፍተኛ ባለስልጣኖች በኩል ምንድን ነው? አንደኛው ህወሀት ኦልረዲ ወደ ጦርነት ሲገባ የፌዴራል መንግስቱን ተቋማት ህገ መንግስቱንና መሰል ነገሮች አልቀበልም የሚወጡ ህጎችንም አልገዛም ብሎ ስለነበር ወደ ጦርነት የተገባው። አሁን የህጋዊ ስርዓቱን ተቀብሏል፣ የፌዴራል መንግስት ኢንስቲትዩሽኖችን ህጋዊነታቸውንም ተቀብሏል። ስለዚህ ከሞላ ጎደል የፖለቲካ ፍላጎቴ በሀይል አሳካለሁ የሚለውን ሀሳቡን ስለተወ በዚህ ሁኔታ የሰላም ስምምነቱም ወደ ተሻለ መተማመንና ወደ ተሻለ አተገባበር እንዲገባ የሽብርተኝነት ፍረጃውን ማንሳቱ የተሻለ መተማመን ይፈጥራል የሚል እና እንደዚህ አይነት መሰል ምክንያቶች ናቸው በመንግስት ባለስልጣናት በኩል የቀረበው። የዛሬውን ውሳኔ በተመለከተ ለመቀሌው የአሜሪካ ድምጽ ባልደረባ ሙሉጌታ ጽበሐ አስተያየት የሰጡት የህወሀት የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን ፓርቲያቸው ቀድሞውንም በአሸባሪነት መፈረጅ እንዳልነበረበት ገልጸው የተወካዮች ምክር ቤት ዛሬ ያሳለፈውን ውሳኔ አድንቀዋል። ድሮም ህወሀት አሸባሪ መባል የነበረበት ድርጅት አልነበረም። ምክንያቱም በኢትዮጵያ ትልቅ ለውጥ ያመጣና አዲስ ምዕራፍ የከፈተ ድርጅት ነበረ ከሌሎች እህት ድርጅቶች ጋር በመሆን ማለት ነው። በኢትዮጵያ በጣም ከፍተኛ እና ፈጣን ለውጥ የመጣበት ባለ ዳብል ዲጂት እድገትም የተመዘገበበት ኢትዮጵያ በመሰረተ ልማት፣ በማህበራዊ ልማት ኢቭን በኢኮኖሚ በፖለቲካም ሰላም በማረጋገጥ ረገድም በጣም ከፍተኛ ውጤት የታየበት ጊዜ ነበረ። ህወሓት በሽብርተኝነት መፈረጅ ከነበረበት ጊዜ ዘግይቶ ነው ሽብርተኛ የተባለው፣ የሚሉት የአብኑ የተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ በበኩላቸው ዛሬ የተላለፈውን ውሳኔ አጥብቀው እንደሚቃወሙ ገልጸዋል። እኛ ከመጀመሪያውም ጀምረን መንግስት በሽብር ከመፈረጁ ከሁለት ዓመት በፊት ቀድመን ነበር እንደ አማራ ብሔራዊ ንቅናቄ ህወሓት አጠቃላይ በኢትዮጵያ ህዝብ ላይ የሰብአዊ መብት ጥሰቶችን የፈጸመ እልቂት የፈጸመ ድርጅት ስለሆነ የፖለቲካ ህልውና ማክተም አለበት። በምርጫ ቦርድ መሰረዙም ተገቢ ነው። በሽብርም መፈረጅ ነበረበት ልናስባለን። ምክንያቱም ከሞላ ጎደል ህወሀት በተለይ ባለፉት አምስት አመታት የፖለቲካ አላማውን ማሳካት ይፈልግበት የነበረ መንገድ ቴክስት ቡክ ዴፊኒሽን የሽብር ድርጅቶች ይጠቀሙበት የነበረውን የሽብርተኛ መንገድ ነው። አጠቃላይ አሸባሪዎች የሚያደርጉትን ነው ሲሰራ የነበረው። አሁንም ከዛ ባህሪው ተላቋል የሚያስብል ግምገማ የለም። ነገር ግን ደግሞ ኦኬ፣ የሰላም ስምምነቱ አካል ሁኖ በፕሪቶሪያው ስምምነት መሰረት ሽብርተኝነቱ ይነሳለታል ከተባለ ቢያንስ በስምምነቱ ውስጥ የተጠቀሱ ነጥቦችን ሙሉ በሙሉ ማክበሩን ሳይረጋገጥ መነሳቱ ትክክል ነው ብለን አናስብም። በቀጣይም የፌዴራል መንግስት ኃላፊነቱን መውሰድ አለበት ብለን እናስባለን። በሌላ በኩል የህወሀት የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን ፓርቲው ከአሸባሪ ድርጅቶች ስም ዝርዝር መውጣቱ በህዝቡ ላይ ይደርስ ነበረ ያሉት በደል እንዲቃልልና ህዝቡ እንዲካስ የሚያስችል ስለመሆኑ ተናግረዋል። ፓርቲውም ፖለቲካዊ እንቅስቃሴውን ያለገደብ ገደብ እንዲፈጽም የዛሬው ውሳኔ ያግዛል ነው ያሉት። አሸባሪ በመባሉ ምክንያትም ህዝቡ ተሰቃይቷል። ጀኖሳይ ታውጀበት። በጣም ብዙ ሰው ሞተዋል፣ ተፈናቅለዋል፣ የተለያዩ ችግሮች ደርሶበታል። ተቋማትም። ወድሟል አሁን ህወሀት ከአሸባሪነት መሰረዙ እነዚህ የማይመለሱ ቢሆንም እንዲካስ ችግሮቹም እንዲፈቱ እንዲቃለሉ እንዲደረግ የሞራል ካሳ በኢኮኖሚ የደረሰበት ውድመትም እንዲካስ እድል ይፈጥራል ነፃ እንቅስቃሴም እንዲኖረው ከጫፍ እስከ ጫፍ ኢትዮጵያዊ እንደመሆኑ መጠን በፈለገበት ቦታ ተንቀሳቅሶ እንዲያፈራና ሀብቱን እንዲያስተዳድር እድል ይሰጣል የታሰሩም እንዲፈቱ የታገደ ንብረትም ሀብትም እንዲለቀቅ የክልከላ ህጎችም እንዲስተካከሉ እድል ስለሚሰጥ በጣም በጣም ትልቅ ትርጉም አለው። ለሰላሙም ትልቅ ፋይዳ ያመጣል ብዬ ገምጣለሁ። ፓርቲው አሁን አሸባሪ በመባሉ ምክንያት ከተለያዩ እንቅስቃሴዎች ተገድቦ ቆይተዋል። በተለይ ከትግራይ ውጭ ማለት ነው። ከትግራይ ውጭ በአዲስ አበባ መንቀሳቀስ አይችልም። በሌሎች ክልሎችን መንቀሳቀስ አይችልም። ስለዚህ አሁን ነጻ ሆኖ እንዲንቀሳቀስ እንዲተደራጅቶ ፖለቲካው ስራው እንዲሰራ በሌሎች የኢትዮጵያ አካባቢዎች ያሉ የትግራይ ተወላጆች ለማደራጀት፣ ለማንቀሳቀስ፣ ለመደገፍ የፖለቲካ እንቅስቃሴውን ለማካሄድ እድል ያገኛል የሚል ግምት አለኝ። ዶክተር ደሳለኝ ጫኔ በበኩላቸው ፓርቲው ከሽብርተኝነት መሰረዙ ራሱን ለሌላ ጥቃት እንዲያዘጋጅ አቅም የሚፈጥርለት ነው በማለት ውሳኔውን ታሪካዊ ስህተት ሲሉ ተችተዋል። ከባድ መሳሪያ የተባለው በብሔራዊ ቴሌቪዥን ጣቢያዎች ከዘግቦ አይተ ነው። አራት አምስት የጎማቸው የተነፈሰ የወላለቁ ታንኮችና ጥቂት መድፎችን ነው። አስረክባል ሌደራለሁ ነገር ህወሀት ከሽብርተኝነት እንዲሰረዝ ውሳኔ የተላለፈው በፕሪቶሪያው የሰላም ስምምነት መሰረት መሆኑን የመንግስት ተጠሪ ሚኒስትሩ አቶ ተስፋዬ በልጅጌ የውሳኔ ሀሳቡን ባቀረቡበት ወቅት መናገራቸውን በፌስቡክ ገጹ የጠቆመው የህዝብ ተወካዮች ምክር ቤት የሰላም ስምምነቱን ለማጽናት ህወሀትን ከሽብርተኝነት ማንሳት አማራጭ የሌለው ጉዳይ ነው። በተጨማሪም ውሳኔ ውሳኔው ዘላቂ ሰላም ለማምጣት አስፈላጊ ነው ማለታቸውንም ጠቅሷል። ህወሀትም በስምምነቱ መሰረት መከላከያ ሁሉንም የትግራይ ክልል አካባቢዎች ያለምንም የጸጥታ ስጋት እንዲቆጣጠር በማድረግ ከባድ መሳሪያዎችን ለአገር መከላከያ ሰራዊት እያስረከበ መሆኑን አቶ ተስፋዬ ገልጸዋል ሲልም ምክር ቤቱ በፌስቡክ ገጹ ባወጣው መረጃ አስታውቋል። በኢትዮጵያ መንግስትና በህወሀት መካከል ጥቅምት 23 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ በተደረሰው የሰላም ስምምነት አንቀጽ 7 ላይ ህወሀት በተወካዮች ምክር ቤት ከተወሰነበት የሽብርተኝነት ፍረጃ እንዲነሳ የፌዴራሉ መንግስት ኃላፊነቱን መወጣት እንዳለበት ይደነግጋል። በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው የሁለት ዓመቱ የሰሜን ኢትዮጵያ ጦርነት ከተቀሰቀሰ ከስድስት ወራት በኋላ ሚያዚያ 27 2013 ዓ.ም ነበር ህወሀት እንዲሁም መንግስት ኦነግ ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በህዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጁት። በሰሜን ኢትዮጵያው ጦርነት የተሳተፉት ሁሉም ኃይሎች የጦር ወንጀል ፈጽመዋል ሲል የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው አመታዊ የሰብአዊ ሪፖርት ላይ ከትናንት በስቲያ ማስታወቁ ይታወሳል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በሰጡት መግለጫ የኢትዮጵያ መከላከያ፣ የኤርትራ መከላከያና የአማራ ኃይሎች ግድያን፣ አስገድዶ መድፈርና ሌሎች ጾታዊ ጥቃቶችና ከቤት ንብረት ማፈናቀልን ጨምሮ በሰብአዊነት ላይም ወንጀል ፈጽመዋል ያሉ ሲሆን ህወሀትን ግን ለእነዚህ ወንጀሎች ተጠያቂ አላደረጉም ኢትዮጵያ በውጭ ጉዳይ ሚኒስቴሯ በኩል ትናንት ባወጣችው የመልስ መግለጫ የአሜሪካን መግለጫ ወገናዊና ተንኳሽ ነው ስትል ተቀባይነት እንደሌለው አስታውቃለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ነበር። አሁን ወደ መጽሔቱ ዝርዝር ትንታኔዎች እንዘልቃለን። በተደጋጋሚ የእርዳታ ጥሪ ቢያሰሙም ሰብአዊ ድጋፍ ያለማግኘታቸውን በደቡብ ክልል በተከስተው ድርቅ ሳቢያ ለአስቸኳይ ጊዜ ምግብ እርዳታ የተጋለጡ የየአካባቢዎቹ ነዋሪዎች ተናገሩ። የአሜሪካ ድምጽ ያነጋገራቸው የደራሼ የቡርጂና የአማሮ ልዩ ወረዳዎች ነዋሪ አርሶ አደሮች በአካባቢዎቹ በተከሰተው ድርቅ ሳቢያ ለምግብ እጥረት መጋለጣቸውን ገልጠው ዝናም መጣል ቢጀምር እንኳን ለዘር የሚውል አዝዕርት ጭምር እንደሌላቸው ነው የተናገሩት። የደቡብ ክልል መንግስት በድርቅ ለተጎዱ አርሶ አደሮች በ100 ሚሊዮን የገዛውን እህል እያጓጓዘ መሆኑን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። ይሁንና አርባ ሚሊዮን ብር ምርጥ ዘር ገዝቶ እያቀረበ ስለመሆኑም የቢሮ ኃላፊ ወይዘሮ ሰናይት ሰለሞን ትላንት በሰጡት መግለጫ አመልክተው በፌዴራል መንግስት እንዲደገፉ በመወሰኑ ይሄኛው ድጋፍ ግን በደቡብ ኦሞና ኮንሶ ዞን ለድርቅ የተጋለጡትን አያካትትም ተብሏል። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ተጨማሪ ዝርዝር ይዘዋል። በክልሉ የደራሽ ልዩ ወረዳ ነዋሪ የሆኑት አርሶ አደር ዋለ መዋቅ ጅራ በወረዳው ከፍተኛ ድርቅ መከሰቱን ገልጸው ከአንድ ዓመት ወዲህ ደግሞ መባባሱን አመላክቷል። ከሶስት አመት ነው እንደዚህ በቃ ትንንሽ እየዘነበ እየዘነበ ነበረ። ጭራሽ ሁለት ሺህ አስራ አራት እንዳለ ጠፋ። ሁለት ሺህ አስራ አምስት ላይም እንደዚህ የለም። አሁን አሁን ይኸው የበልጉ እንትን እየዘነበ ነው እንጂ በቃ ራብ በጣም አለ። ወደ ታች ትንሽ ወደ ገጠሩ ቆላማው ክፍል ከርቱ ሁሉ ያለቀ ነው። ሰው በራብ እየተጎዳ ነው አለ። ይህንን ተከትሎ ህዝቡ በተለይ በወረዳው ቆላማ አካባቢዎች ያሉ ሰዎች ለረሃብ ተጋልጧል በማለትም ተናግሯል። መንግስት በወረዳው አንዳንድ አካባቢዎች መጠነኛ ቢሆንም ድጋፍ ማቅረቡን ተናግረው ተደራሽ ለመሆኑን ግን ጠቁሟል። ከዚህም በፊት በልግ ከመድረሱ በፊት እንትን ዘር ያዘጋጃሉ። ሰውን በልማት ኮሚቴ ያደራጁና ገንዘብ ቅድማ ደግሞ ከዛ በኋላ ዘር ያስመጣሉ በሰው ቁጥር። አሁን ግን የሁሉ የለም ግባት ራሱ ግባትም እንደዚህ ከዚህም በፊት የምሰራጨው ግባትም መለ ግባት ማለት የአፈር ማዳበሪያ ማለቶትን ነው አዎ የአፈር ማዳበሪያ ዩሪያ፣ ዳፕ ምናምን ሁሉ የለም። በቃ በጣም አስቸጋሪ ነው፣ እና መቼም ግን እየኖርን ነው፣ አለ የአማሮ ልዩ ወረዳ አርሶ አደር ጴጥሮስ በእንጆ። በበኩላቸው በከፍተኛ ችግር ላይ ወድቀናል ሲሉ ተናግሯል። እርዳታ የሚባል ነገር ምንም የደረሰ ነገር የለኝ፣ በጣም ተቸግረናል። በቡርጂ ልዩ ወረዳ የጎቼ ቀበሌ አርሶ አደር አቶ ጨዳያላ ለአመታት ዝናብ በመጥፋቱ በአካባቢው የሚመረቱ እንደነ ጤፍ፣ ቦሎቄ፣ በቆሎና ቡና ያሉ ምርቶች ባለፉት አራት ዓመታት ዝናብ አለመጣሉን ተከትሎ መጥፋታቸውና መድረቃቸውን ተናግሯል። ትናንትና ጀምሮ የተወሰነ የዝናብ መጣል ጀምሮ፣ አሁን ወቅት ለእኛ መጋቢት ወር የዘር ወቅት ነው። ምንም በእጅ የለም። አሁን በእጅ ነው እየዘራሁ ያለሁት። አርሶ አደር ጴጥሮስ ከቀለ ባልፎ ዘርም መቸገራቸውን ገልጿል። ሁሉ አይነት ነው በቃ በቆሎም በቆሎ እንዘራለን፣ ጤምም እንዘራ፣ ርጓደም እንዘራለን። ሁሉ አይነት ነው በቃ ሲንደም የሚቀር ነገር የለም። ሁሉ አይነት እየዘራ ነን ግን ዘሩ የለንም ድር በድርቁ ምክንያት ያው ሰው በጣም አርሶ አደሮች ተቸግሯል። እንኳን ዘር የሚያገኙበት ቦታ አቶ ሰው አሁን በጣም ፍራንክ ይመለን በጣም ሰው ተቸግሮ በድርቅ ምክንያት ስደተኛ ስለሆነ በጣም ችግር ላይ ነላለ ከብቶቻቸው እንደሞቱባቸውና ለምግብ እጥረት መጋለጣቸውን ገልጸው ሰብዓዊ ድጋፍ የሚያደርግ አካል ካለ ቀድሞ ቢደርስልን ስሉ ተማጽኗል። ሳር ጠብቶ የሚበላው አቶ ሁሉ ከብት ኮሚን በረት የነበረው አንድ ሁለት ሶስት የነበሩትን ሁሉም ከብት ተኝቷል። የኔ እንኳን የትላንት አንድ ሞቷል። አንድ ሶስት ያክል በግራብ እየታሰረ ደግሞ ተኝቷል። ትላንት ወዲያ አንድ ሞቷል። የኔ ብቻ ሳይሆን አካባቡ እንደዛ ሁሉ እንደዛ ብቻ ነው። የምረዳችሁ ነገር ከኖራችሁ በጊዜ እንኳን አንድ ሁለት ቀን በፊት ቢደርስና በጣም ሰው ተቸግሯል። በጣም በጣም ቪኦኤ ያነጋገራቸው እነዚህ አርሶ አደሮች በተከሰተው ድርቅ ለምግብ እጥረት መጋለጣቸውን ገልጠው ለሰብአዊ ድጋፍ ጥሪ ብናደርግም የሰማን አካል የለም ነው የሚሉት። የክልሉ የአደጋ ስጋት ስራ አመራር ኮሚሽን በአሁኑ ወቅት በክልሉ ከሁለት ሚሊዮን በላይ ዜጎች የምግብ እጥረት እንደገጠማቸው ተናግሯል። የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናይት ሰለሞን ትናንት በሰጡት መግለጫ መንግስት በድርቅ ለተከዱ ዜጎች እህል ገዝቶ እያጓጓዘ ነው ሲሉ ተናግሯል። የልማት ስራ ላይ የተለያዩ እንቅስቃሴ የሚያደርጉ መንግስታዊ ያልሆኑ ድርጅቶች ለጊዜው የልማት ስራውን ቆም በማድረግ በሰብአዊ ድጋፍ ላይ ድርቁን በመቋቋም ድጋፍ ላይ ትኩረት እንዲያደርጉ የማድረግ ስራ ተሰርቷል ማለት ነው። ከዛ ባሻገር በራሱ ደረጃ የክልሉ መንግስት ወደ መቶ ሚሊየን ብር የሚጠጋ በመመደብ የተለያዩ ድጋፎችን እያደረገ ይገኛል ማለት ነው። ድጋፉም 24 ሺህ የእንስሳት የመኖ እስር ያካትታል ብሏል። ወይዘሮ ሰናይት የክልሉ መንግስት ከአጋር ድርጅቶች ጋር በመተባበር ከ40 ሚሊዮን በላይ ብር ወጪ በማድረግ የጤፍና የቦሎቄ ምርጥ ዘሮችን ስለማቅረቡም ገልጿል። በፌዴራል መንግስት እንዲደገፉ በመውሰኑ ይህኛው ድጋፍ በደቡብ ኦሞ እና በኮንሶ ዞን ለድርቅ የተጋለጡ ዜጎችን አያካትትም ተብሏል። በክልሉ ከአንድ ሚሊዮን በላይ የቤት እንስሳቶች ለአደጋ መጋለጣቸውን የክልሉ ሬሰ መስተዳደር አቶ ርስቱ ይርዳ መናገራቸው ተዘግቧል። የመስተዳደሩ የኮሚኒኬሽን ኃላፊዋ የክልሉ መንግሥት ከመደበው ገንዘብ ላይ ለእንስሳት መኖ ማቅረብ ተጀምሯል ብሏል። አሁን በፌዴራል አደጋ ስጋት ስራ አመራር ለማይደገፉ አካባቢዎች አቅርቦት ለማድረግ ጥረት ተደርጓል ማለት ነው። ይህም ቡርጂ፣ አማሮ፣ አሌ፣ ደራሼ፣ ኮንሶ፣ ውባ፣ ደብረ ፀሐይ፣ ገረሴና አባላባያ ወረዳዎች ላይ ድጋፍ ለማድረግ ተችሏል ማለት ነው። በደቡብ ክልል ለተከታታይ አራትና አምስት ዓመታት በተከሰተ ድርቅ ምክንያት ሶስት ሚሊዮን ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን የክልሉን ባለሥልጣናት ጠቅሰን መዘገባችን ታወሳልን። ወይዘሮ ስናይት የክልሉ መንግስት እያደረገ ያለው ድጋፍ በቂ አለመሆኑን እንደሚያምን ጠቅሰው ሰብአዊ ድጋፍ ለሚያደርጉ ወገኖችም ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። ዮናታን ዘብድዮስን አመሰግናለሁ። አድማጮች፣ የመጽሔቱ ትንታኔ ዘገባዎች ይቀጥላሉ። ተከታዩ ደግሞ በሰሜን ኢትዮጵያ ለሁለት ዓመታት በተካሄደው ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶች ምርመራዎች መቀጠል አለባቸው ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ያቋቋመው የምርመራ ቡድን ያሳሰበበትን ይመለከታል። ቡድኑ ኢትዮጵያ ውስጥ ገብቶ ምርመራ እንዲያካሂድ መንግስት እንዲፈቅድም ጥሪ አቅርቧል። የአዣንስ ፍራንስ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች በሰሜን ኢትዮጵያ ለሁለት ዓመታት የተካሄደውን አስከፊ ግጭት ለማስቆም የተደረገው የሰላም ስምምነት በጦርነት ወቅት ደረሱ የተባሉትን የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎችን ምርመራ ለማቆም ምክንያት አይሆንም ሲሉ በተባበሩት መንግስታት ድርጅት የሚደገፈው የሰብአዊ መብቶች ጥሰት መርማሪ ቡድን አባላት አስታውቀዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ማክሰኞ ዕለት በስዊዘርላንድ ጄኔቫ ባካሄደው ስብሰባ ላይ በኢትዮጵያ የተፈጸመውን የመብት ጥሰቶች እንዲያጣራ የተቋቋመው የሰብአዊ መብት ባለሙያዎች ኮሚሽን ዋና ኃላፊ መሐመድ ቻንዴ ኦትማን ባደረጉት ንግግር እንደ አውሮፓውያን አቆጣጠር በህዳር 2022 በኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሀርነት ትግራይ ወይም ህወሀት መካከል የተፈረመው የሰላም ስምምነት ወሳኝ እርምጃ ነበር ያሉ ሲሆን፣ ከሰላም ስምምነቱ በፊትም ሆነ በኋላ ደረሱ የተባሉትን የመብት ጥሰቶች ማጣራት ዘላቂ ሰላም ለማምጣትና ሰብዓዊ መብቶችን ለማስከበር አስፈላጊ መሆኑን አስምረውበታል። እንደ አውሮፓ አቆጣጠር በ2022 ያወጣነው ሪፖርት ጦርነቱ እንደ አውሮፓ አቆጣጠር በ2020 ከተቀሰቀሰ ጀምሮ በግጭቱ የተሳተፉ ሁሉም አካላት የጦር ወንጀልና የሰብዓዊ መብት ጥሰቶችን እንደፈጸሙ የሚያሳምኑ ምክንያቶችን አግኝተዋል። ኮሚሽኑ የሰላም ስምምነቱ ከተፈረመ በኋላ ተፈጽመዋል ከተባሉ ከባድ የመብት ጥሰቶች በተጨማሪ እነዚህን ክሶች ማጣራቱን ቀጥለዋል። እንደዚህ አይነት ድርጊቶች በገለልተኛ ቡድን መጣራታቸው ከጥቃት ለተረፉት ለተጎጂዎችና ለቤተሰቦቻቸው ብቻ ሳይሆን ወደፊት ተመሳሳይ የመብት ጥሰቶችና ጉዳቶች እንዳይፈጸሙ ለመከላከል አስፈላጊ መሆኑን ኮሚሽኑ ያሰምርበታል። ኮሚሽኑ ባለፈው ዓመት መስከረም ወር ላይ ያወጣው ሪፖርት በጦርነቱ የተሳተፉ ሁሉም ወገኖች ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን አስታውቆ የነበረ ሲሆን የኢትዮጵያ መንግስትና የኤርትራ አጋሮቹ እየተከሰቱ ባሉት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ጀርባ እንዳሉ ለማመን ምክንያታዊ መሰረቶች እንዳሉት ገልጾ አስጠንቅቆ ነበር። እንደ አውሮፓውያን አቆጣጠር በ2021 መጨረሻ በመንግስታቱ ድርጅት የተቋቋመው ሶስት አባላት ያሉት አጣሪ ቡድን የተሰጠው ተልዕኮ ባለፈው ዓመት መስከረም ላይ ለሌላ አንድ ዓመት ታድሷል። ሆኖም እስካሁን ወደ ኢትዮጵያ ለመግባት ፈቃድ እንዳላገኙ ኦትማን ይገልጻሉ። እስካሁን ድረስ በተደጋጋሚ ጥያቄ ብናቀርብም የኢትዮጵያ መንግስት መርማሪ ቡድኖቻችን ወደ ሀገር ውስጥ እንዲገቡ አልፈቀደም። በዚያ ምክንያት አብዛኛው ስራችን በርቀት እየተካሄደ ነው። ስለዚህ መንግስት ከኮሚሽኑ ጋር ላለመተባበር ያሳለፈውን ውሳኔውን በድጋሚ እንዲያጤነው አጥብቀን እናሳስባለን። አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተቆርቋሪ ቡድንን ጨምሮ በርካታ የመብት አቀንቃኝ ቡድኖችና ዲፕሎማቶች ኢትዮጵያ ምርመራውን ቀድማ ለማቆም እቅድ ያላት ትመስላለች በማለት ስጋታቸውን እየገለጹ ሲሆን ይህ አይነት እንቅስቃሴ በምክር ቤቱ ትዕዛዝ በሚደረግ ምርመራ ላይ አይቶ እንደማያውቅ አመልክተዋል። ኢትዮጵያ ያሰበችውን የውሳኔ ሀሳብ ከማቅረቧ በፊት ውሳኔውን የማሳለፍ እድል እንዲኖራት ቢያንስ ከ47 የምክር ቤቱ አባል ሀገራት በቂ ድጋፍ ማግኘት ይኖርባታል። ማክሰኞ ዕለት በተካሄደው የምክር ቤቱ ስብሰባ ላይ ንግግር ያደረጉት በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ጸጋብ ክበበው ዳካ ግን ሀገራቸው ምርመራው ያለ ጊዜው እንዲቋረጥ ለማድረግ የነበራትን ሀሳብ ሳትተው እንዳልቀረች አመላክተዋል። ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን የመጨረሻውን ሪፖርቱን እስከሚያቀርብበት እስከ መስከረም ወር ባለው ጊዜ በቅድመ ሪፖርት ውስጥ የተካተቱትን አይነት የሰላም ስምምነቱን ሊያደናቅፉ የሚችሉ ቀስቃሽና መሰረተ ቢስ ውንጀላዎችን ላለመድገም ጥንቃቄ እንዲያደርግ ጥሪ እናቀርባለን። አባል ሀገራት በመጪው ሚያዚያ ወር በሚካሄደው የምክር ቤቱ ስብሰባ ድምፅ እንዲሰጥባቸው የሚፈልጓቸውን ረቂቅ የውሳኔ ሀሳቦች እስከ መጪው ሐሙስ ድረስ ማቅረብ ይጠበቅባቸዋል። ስምኝሽ የቆየን አመስግኜ ወደ ተከታዩ የመጽሔት ርዕስ ልውሰዳችሁ። የቦርናና የጉጂ ውዝግብ ነጌሌ ከተማ ላይ ይላል። ነጌሌ ቦርና የምስራቅ ቦርና ዞን ዋና ከተማ ሆና በአዲስ መልክ እንድትመሰረት መወሰኑ እንዳስደስታቸው የአሜሪካ ድምፅ ያነጋገራቸው የነጌሌ ከተማ ነዋሪዎች ገለጡ። ነጌሌ ቦርና ኢህአዴግ የሀገሪቱን መንግስት ስልጣን ይዞ በነበረበት ወቅት በተሰጠ ውሳኔ ነጌሌ ተብላ የጉጂ ዋና ከተማ ተደርጋ እንደነበር የገለጹት እነኚሁ ነዋሪዎች በወቅቱ የነበረው ውሳኔውን እንዳልተቀበሉትና ጥያቄያቸውም ለዓመታት የዘለቀ እንደነበር አክለው አመልክተዋል። በሌላ በኩል የጉጂ አባገዳዎችና የሀገር ሽማግሌዎች የዘኑ ዋና ከተማ ሆና ያገለገለች ከተማን መንጠቅ ያሉት አግባብነት የለውም ሲሉ ወንጅለዋል። የክልሉ መንግስት በበኩሉ ለአስተዳደር አመቺ በሆነ አኳኋን ዞኖች፣ ከተሞችና ወረዳዎች መደራጀታቸው የአስፈጻሚው አካል ኃላፊነት ነው ሲል ተሟግቷል። ይህን ዘገባ ያደረሰችን ፀሐይ በኦሮሚያ ክልል የነገሌ ቦረና ነዋሪ እና የሀገር ሽማግሌ መሆናቸውን በስልክ የገለጹልን አቶ ዲዳጉዮ ነገሌ ቦረና በ1958 ዓ.ም የተቆረቆረች የቦረና ከተማ ናት የሚል መከራከሪያ ያቀርባሉ። ነገሌ ቦረና የቦረና እርዳጅላ ወይም የገዳ ስርዓት የሚከናወንበት ቦታ ነው። የቦረና አባ ገዳዎች መቀመጫ ነው። ይህንን ማንም ያውቃል፣ የነበረ ነው። ይሁን እንጂ በፊት የነበረው መንግስት ነጌሌን ወደ ጉጂ የቦርና ዞር ከተማን ደግሞ ያቤሎ በማድረግ መወሰኑን ገለጸ። የቦርና ህዝብ ከጉጂ ህዝብ ጋር ወንድማማቾች ነን፣ ኦሮሞዎች ነን፣ መሬቱም ኦሮሚያ ውስጥ ነው በማለት ሳይጋጩ ጥያቄ ሳያቀርቡ ነበር። ነገር ግን ለጊዜው መፍትሄ አላገኘንም። አሁን ለአመታት የቆየ ጥያቄያችን መልስ ስላገኘ ደስ ብሎናል። አቶ ዲዳ አክለውም ነዋሪዎቹ በአስራ ዘጠኝ ዘጠና አራት ዓመተ ምህረት ለመልካም አስተዳደርና ህብረተሰቡ በአቅራቢያው አስፈላጊውን አገልግሎት እንዲያገኝ ተብሎ በስልጣን ላይ በነበረው በኢህአዴግ መንግስት አስተዳደር ውሳኔ የክልሉ መንግስት ዞን እንዲደራጅ ወስኖ ነገሌ ቦረና የጉጂ ዞን ዋና ከተማ መደረጓን ያስታውሳሉ። ሆኖም ህዝቡ ለአመታት ከተማ ወደ ነበረችበት እንድትመለስ ጠይቅ እንደነበር ገልጸዋል። ሌላው አስተያየት ሰጪ አቶ እያዋሪዎ ያንም ነገሌ የቦረና ቀዳሚ ከተማ መሆኗ የታወቀ ነው። ጉጂ ስር እንድትሆን የተደረገው ሲሉ ቀደም ሲል የነበረ ቅሬታቸውን ገልጸዋል። ነገሌ ንዶት ነገሌ ቦረና ንዶ ነገሌ ቦረና ጀቹን ዳብዱሪ ሞቱማን እንጂ ከመጋሊ አርማ ህዝብ ሲጠይቅ ነበር። እናም እንደ አዲስ ቦረናን ሁለት አደረጉት። ምስራቅ ቦረና እና ቦረና አንድ ቢሆን ደስ ይለን ነበር። ግን ለአስተዳደር አይመችም ተብሎ ለሁለት በመከፈሉ ብንከፋም ዝምታ መረጥን። ከድሮም ኔጌሌ ቦረና ነው የምትባለው በኃይለ ስላሴ መንግስት ዘመን በ1958 ከቦረና የመጀመሪያ ከተማ ሆና ተቆረቆረች። መሬቱም የቦረና ነው። ከቦታው ያሉም ቦረናዎች ናቸው። ነገር ግን 1994 በኢህአዴግ መንግስት የኦሮሚያ ክልል መንግስት ለመልካም አስተዳደርና ለአስተዳደር አመቺ እንዲሆን በማለት የጉጂ ዞን አደራጅቶ ጉጂ ስር የነበረች ከተማ ብትሆንም ሕዝቡ ለአመታት ሲጠይቅ ነበር። አሁን የሕዝብ ጥያቄ መልስ አግኝተዋል። በሌላ በኩል የጉጂ አባገዳዎችና የሀገር ሽማግሌዎች ግን ነገሌ የጉጂ ዞን ዋና ከተማ ሆና ከሀያ አመት በላይ በማገልገሏ ወደ ምስራቅ ቦረና መካለል የለባትም ሲሉ ቅሬታቸውን አሰምተዋል። በተመሳሳይ የባሌ ዞን አባገዳዎችና ሀገር ሽማግሌዎች መደወላቡን ጨምሮ ሶስት ወረዳዎች ወደ ምስራቅ ቦረና በመካለላቸው ቅር ተሰኝተው ለፈደራልና ክልል መንግስት ቅሬታ ማቅረባቸውን ለአሜሪካ ድምጽ መግለጻቸው ይታወሳል። አባገዳ ገዳ በአንታቱሬ ከባሌ ዞን መደወላቡ አስተያየታቸውን ከሰጡት መካከል ናቸው። ስለ ባህላችን ነው። በጽሁፍ አቤቱታ ያቀረብ ነው። በገዳው ስርዓት የሴቶች ምርት እዛ ቦታ ላይ ነው የተደነገገው። የፊንፊኔ ሁራ በመጀመሪያ ጊዜ አሁን የሚከናወንበት ቦታ የተጀመረው ከመደወላቡ ነው። አሾ አሽራ የምትባል ኮረዳ ናት። ከመደወላቡ መታ ጀመረችው። የመንዶ ልጅ ነች። አበባ ይዛ ፍሬ አፍርች አለው። ለአቅመ ሕይዋን ደርች አለው። ዳሩኝ ብላ እሬቻውን እሷ ናት የጀመረችው። እናም በአጠቃላይ እሬቻ በኦሮሚያ ደረጃ የተጀመረው በመደወላቡ ነው። ሌላው መደወላቡ ኦሮሞ ህግና ስርዓት የሚደነግግበት ቦታ ስለሆነ ከባሌ ዞን መቀየር የለበትም። ኦዳሮባ አሮባ በኦሮሞ ገዳ ስርዓት ውስጥ የጨፌ ህግና ደንብ የሚታወቅበት የሚወጣበት ቦታ ነው። ገዳ የሚቀበሉበት ገዳ የሚሰይሙበት አባ ገዳዎችን ከስልጣን የሚያነሳው ሁሉም የገዳ ስርዓት ውስጥ የሚከናወኑ እዚህ በኦዳሮባ በመደወላቡ ነው። እናም ይህ ሁሉ የሚከናወንበት የሲኮ መንዶን ባህልና እሴት ይጎዳል። መንግስት በዚያ አግባብ ቢያይ ብለን ነው ቅሬታ ያቀረብ ነው። ጠይቀናል። መልስ አልተሰጠንም። እየጠበቅን እንገኛለን። በዚህ ላይ የጠይቅናቸው የነገሌ ቦረና ነዋሪዎች አሁን ወደ ምስራቅ ቦረና የተካለሉት ወረዳዎች ቅርበታቸው ለምስራቅ ቦረና ነው በማለት አስተያየታቸውን ሰጥተዋል። አርዳሴነ ቀብዱ፣ አርዳጅላሲ፣ አርዳጋማችን መደወ ላቡ ታሪካዊ ቦታ ነው። አርዳጅላ ወይም የአባገዳዎች መሰብሰቢያም ነች። እናም ወደ ምስራቅ ቦረና መከለሉ በጣም አስደስቶናል። ባለፈው ሳምንት መጨረሻ መግለጫ የሰጡት የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ስለ ዞን አደረጃጀቱ ተጠይቀው ተከታዩ መልስ ሰጥተዋል። የኦሮሚያ ብሔራዊ ክላይ መንግስት የመልካም አስተዳደርን ጥያቄዎችን ለመመለስ ህዝብ የተደራሽነትን ማዕከል በማድረግ በተለያየ ጊዜ አደረጃጀቶችን ይፈጥራል። ኦሮሚያ ቀደም ብሎ ሲመሰረት ስምንት ዞኖች ብቻ ነበሩ። ስምንት ዞን እየበዛ ነው የመጣው ማለት ይህም አሁንም የተደረገው ከዚህ ጋር የሚያያዝ ነው። የኦሮሞ ህዝብ በባሌም ተካለለ፣ በቦሌ ተካለለ፣ ኦሮሞ ኦሮሞ ነው ማለት ኦሮሚያ ኦሮሚያ ነው። አንድ መንግስት ነው ያለው። መንግስት ሪስትራክቸር አስፈላጊ ነው ብሎ ባመንበት ጊዜ አደረጃጀቱ የመፈተሽ ህገ መንግስታዊ መብት አለው ማለት ነው። ስለዚህ ወስኖ ማወያየት አወያይቶ መወሰንም ይቻላል ሁለቱም ይቻላል። የአሜሪካ ድምጽ ያነጋገራቸው የጉጂና የባሌ ዞኖች ነዋሪዎች አባ ገዳዎችና የሀገር ሽማግሌዎች ከዞኖቹ ተወዝደው የምስራቅ ቦረና ዞን ውስጥ የተካተቱት ወረዳዎች ላይ ቅሬታ እንዳላቸውና ውሳኔውን እንደማይቀበሉ አቋማቸውን ገልጸዋል። በሌላ በኩል የነገሌ ቦረና ነዋሪዎችና የቦረና ዞን አባ ገዳዎችና ሀገር ሽማግሌዎች የምስራቅ ቦረና መደራጀቱ እንዳስደሰታቸው ተናግረዋል። የክልሉ መንግስት የተደረገው አደረጃጀት የህዝቡን ተጠቃሚነት ያማከሌ ነው አይቀለበስም ስል መግለጹ ይታወሳል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ አመሰግናለሁ። ፀሐይ ክብራትና ክብራን አድማጮች የመጽሔቱን ዝርዝር ዘገባዎች የሀገር ውስጡን ነበር የተከታተል ነው። አሁን ወደ አንድ አለም አቀፋዊ ጉዳይ ወስዳችኋለሁ። የባህር ደህንነት ጥበቃ የሚጨምረው የዩናይትድ ስቴትስና የምዕራብ አፍሪካ ሀገሮች ወታደራዊ ልምምድ ዩናይትድ ስቴትስ መሩ ፍሊት ሎክ ወታደራዊ ልምምድ በምዕራብ አፍሪቃ በጊኒ ባህረ ሰላጤ አካባቢ ለሰፈሩ ወታደሮች የባህር ደህንነት ስልጠናን እያስተዋወቀ ነው። ሄንሪ ዊልክንስ ከሶጋፔኮ ጋና ያጠናቀረው ይህ ዘገባ በባህር ላይ ወንበዴዎች የሚፈጸም የነዳይ ዘይት ዝርፊያ ላይ የተነጣጠረና ታጋቾችን ለማዳን የሚደረግ ስልታዊ እንቅስቃሴን ያካተተ ወታደራዊ ልምምድ ነው። ይህም እንዲስፋፋ ምክንያት መሆኑን ይመለከታል። የጋና የናይጄሪያና የአይቮሪኮስት ወታደሮች በልምምዱ ታጋቾችን ተመስለው ከሚሳተፉ ሰዎች ጋር በመሆን ወደ መርከቢቱ ለመሳፈር ተዘጋጅተው ይታያሉ። ፍሊንትሎክ በመባል የሚታወቀውና በዩናይት ስቴትስ የሚመራው የጸረ ሽብር ወታደራዊ ልምምድ ለምዕራብ አፍሪካ ወታደሮች የሚሰጥ የባህር ላይ ስልጠና ሲያካትት በሃያ ዓመታት ውስጥ ለመጀመሪያ ጊዜ ነው። አንዳንድ የወታደራዊ ልምምዱ ተሳታፊዎች ታዲያ የዘንድሮ ልምምድ ለምን በምዕራብ አፍሪካ የባህር ዳርቻ ተዋሳኝ ሀገሮች ደቡባዊ ክፍሎች ላይ ልዩ ትኩረት አደረገ የሚል ጥያቄ ያነሳሉ ምክንያቱም እነኚህ ሀገሮች የተደቀኑባቸው የሽብር ስጋቶች በአመዛኛው በስተሰሜን በኩል ከሚነሱት በሳህል አልቃይዳ እና እስላማዊ ጽንፈኛ ቡድን አይሲስ እንዲሁም በሰሜን ምስራቅ ናይጄሪያ ካሉት ቦኮ ሀራም ታጣቂዎች ጋር የተቆራኘ በመሆኑ ነው። እንደ ዩናይት ስቴትስ ወታደራዊ ኃላፊዎችም ገለጣ የባህር ላይ ስልጠናው ጥያቄ የመጣው ከአፍሪቃውያኑ አጋሮቻቸው ነው። ጋና ስትራደድ ባይ ሪቨርስ ዊች ራን ጋና ከሰሜን ወደ ደቡብ በሚፈሱ ቮልታ፣ ፕራና አንኮብራን በመሳሰሉ ወንዞች ተከፋፍላለች። እነዚህ የባህር መስመሮች ጽንፈኛና አሸባሪ ቡድኖች ወደ ደቡብ የአገሪቱ ክፍል የሚያጓጉዙ አቅርቦቶች ጋር የተያያዙ እንቅስቃሴዎች ፈጽመው ለማምለጥና ሰርጎ ለመግባት የሚጠቀሙባቸው ናቸው። የምዕራብ አፍሪካው የጊኒ ባህረ ስላጤ ለዓመታት ይታይ የነበረውን የአፍሪካ ቀንድ አካባቢ የባህር ላይ ዘርፊያ ድርጊቶች መተካቱን ተከትሎ ባለፉት ጥቂት ዓመታት ውስጥ የዜና ዘገባዎችን ትኩረት ስበው ቆይተዋል። ይሁንና ከ2021 ዓ ም አንስቶ ግን የባህር ላይ ውንብድናው በአካባቢው መታየት በማቆሙ ዓለም አቀፉ የባህር ላይ እንቅስቃሴዎች ተከታታይ ድርጅት ሳይቀር ስጋት ደቃኝ ከሚላቸው አካባቢዎች ዝርዝር ሰርዞታል። ተንታኞች እንደሚናገሩትም በአሁኑ ጊዜ ብርቱ ፈተና የደቀነው ህገወጥ እንቅስቃሴ የባህር ላይ የነዳጅ ዘይት ዝርፊያ ሆኗል። የመርከቦችን ጭነት ለመዝረፍ ወይም ሰራተኞቻቸውን ለማገት ተብሎ የሚፈጸም ማጥቃት አይደለም። ባለፈው ዓመት መገባደጃ ላይ በእጅጉ አይሎ ያየነው ከፍተኛ የነዳጅ ስርቆት ነው። የነዳጅ ስርቆት ወይም ዘረፋ በአሁን ወቅት ለናይጄሪያ ትልቁ ራስ ምታት ሊሆን ይችላል። ይህን አስመልክቶ ናይጄሪያ ብቸኛው ሀገር አይደለችም። ጋናም ከባህሩ ላይ የሚፈጸሙ ሕገወጥ ድርጊቶች ለመዋጋት ውጥን አላት። ጋና የነዳጅ ዘይት ለማውጣት ጉድጓድ ቁፋሮ ላይ ነች። ስለሆነም እነዚያ አካባቢዎች በጣም የተጠበቁና አስተማማኝ መሆናቸውን ማረጋገጥ አለብን። ምክንያቱም አንዴ ከህገወጥ ሰዎች እጅ ከገባ መላ አገሪቱን አደጋ ላይ ሊጥል ይችላል። ምንም እንኳን የቱን ያህል ተደጋግሞ እየታየ ነው የሚለውን አስመልክቶ ያለቀለት መረጃ ባይኖርም የነዳጅ ዘይት ዝርፊያ ከጊዜ ወደ ጊዜ እየጨመረ የመጣ ችግር መሆኑን ተንታኞች ያስረዳሉ። የናይጄሪያ ምክር ቤት ባለፈው ዓመት ባደረገው ምርመራ በዚሁ ዓመት ከጥር እስከ ነሐሴ ባለው ጊዜ ውስጥ ብቻ ነዳጅ በየብስና በባህር ይጓጓዝ በነበረበት ወቅት በተፈጸመ ዘርፊያ ከሁለት ቢሊዮን ዶላር በላይ ገቢ አታለች። በሌላ በኩል እንደ ተንታኞቹ እምነት የባህር ላይ ውንብድናው እንቅስቃሴ ቀንሶ መታየት ምክንያቱ ጊዜያዊ ብቻ ሊሆን ይችላል። አሉታዊው ዜና ይህ ሁኔታ ደጋግሞ የሚከሰት መሆኑ ነው ብዬ አስባለሁ። እናም በጣም ከፍተኛ የሆነ የነዳጅ ዘይት ዋጋ ሩሲያ በዩክሬን ከፈጸመችው ወረራ ጋር ተዳምሮ ሁኔታው ይበልጥ ተባብሰዋል። የባህር ወንበዴዎች አሁን ወደ ነዳጅ ዝርፊያው ፊታቸውን አዙረዋል። የነዳጅ ዘይት ዋጋ ከቀነሰ ወደ ባህር ላይ ውንብድናው ስራቸው የሚመለሱ ይመስለኛል። የጉዳዩ አዋቂዎች አያይዘውም የሀገራቱን ኢኮኖሚዎች ደህንነት በማስጠበቅ የምዕራብ አፍሪቃ ሀገራት መረጋጋትና ብልጽግና የአሸባሪ ቡድን አባላትን ምልመላ በመዋጋቱም ረገድ ሁነኛ ሚና ሊጫወት ይችላል። በደቡቡ የባህር ዳርቻዎች አካባቢዎች የሚካሄደው ይህ የባህር ላይ ወታደራዊ ስልጠናም የአልቃይዳ፣ አይሲስ እና ቦኮ ሀራምን እንቅስቃሴዎች በመግታቱ ረገድ ጥሩ ውጤት ሊያስገኝ ይችላል ብለው ያምናሉ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁን ወደ ተከታዩ ቅንብር ልውሰዳችሁ፣ ዲሞክራሲ በተግባር ከኦሮሚያ ክልል ለሕዝብ ተወካዮች ምክር ቤት አባላትነት የተመረጡ ተወካዮች ኦሮሚያ ክልል ውስጥ በመንግስትና ታጣቂዎች መካከል እየተካሄደ ነው ያሉት ውጊያ እንዲቆም የአፍሪካ ሕብረት ጣልቃ እንዲገባ ሲሉም ጥሪ ያቀረቡ፣ በጉዳዩ ላይ አስተያየታቸውን የሰጡ ሁለት የምክር ቤቱ አባላት ጥያቄውን ሲያቀርቡ የአሁኑ ሁለተኛ ጊዜያቸው መሆኑንም ተናግረዋል። ሆኖም እስካሁን ምንም አይነት ምላሽ አላገኘንም ሲሉ ግጭቱ የትግራይ ክልሉ ጦርነት በተፈታበት መልኩ በአፍሪካ ህብረት አዋይነት እንዲፈታ ሲሉም ጠይቀዋል። ናኮር መልካ ነው የተከታተለው። የኢትዮጵያ ህዝብ ተወካዮች ምክር ቤት አባልና ከኦሮሚያ የተወከሉ አባላት አስተባባሪ ረዳት ፕሮፌሰር ብዛዩ ደገፈ ከኦሮሚያ ክልል የተውጣጡ የኢትዮጵያ ህዝብ ተወካዮች ምክር ቤት አባላት ሰሞኑን ሲመክሩ ቆይተው ጥያቄውን በደብዳቤ ማቅረባቸውን ተናግረዋል። መንግስታችን ሀሳብ የሚገድብ ነው ብለን እኛ አናምንም። ትግራይ ክልል ውስጥ የተደረገው እርቅ በኦሮሚያም ክልል ውስጥም መደረግ አለበት ብለን ከዚህ በፊትም አስገብተን ከፓርቲያችን ከመንግስታችን ጋርም ቁጭ ብለን ተወያይተን እንደ ህዝብ ተወካይ የህዝባችን ችግር የእኛም ችግር ነው በሚል መፈታት አለበት በሚል አስገብተናል። ያ ውጤት አሳይቷል ማለት ነው ውጤቱ ደግሞ ይሄን ችግር አይቶ የኦሮሚያ ብሔራዊ ክልላዊ መንግስት የሰላም ጥሪ አድርጓል ማለት ነው። በጣጥቆ ኦሮሚያ ውስጥ የሚንቀሳቀሱም ያንን ጥሪ ተቀብሏል። ነገር ግን የሚቀጥሉ ስቴፖች እስካሁን ስራ ላይ ስላልዋሉ ስላልታዩ ለህዝቡም ግልጽ ስላልሆነ ህዝቡም ቀጣይ አቅጣጫ ምንድን ነው ብሎ እየጠየቀን ስላለ እኛ እንደ ምክር ቤት አባል ተወያይተን ሀሳባችን አቀረብን ማለት ነው። በደብዳቤው ባቀረቡት ምክረ ሀሳብ የተካተቱ የሰላም ሂደቶችን በመግለጽ በአፋጣኝ ምላሽ ሊሰጥ እንደሚገባም አሳስበዋል። ለምሳሌ የት እንደሚወያዩ ተወካዮቻቸው፣ ማን እንደሆነ አወያያቸው ማን እንደሆነ ከዛ በኋላ እስከ መጨረሻ መጥጦ ኮንፈረንስ የሰላም ኮንፈረንስ እስከሚደረግ ድረስ ለህዝቡ ማሳወቅ እንዳለባቸው ነው እዚህ ጽሁፍ ውስጥ ያስቀመጥንና ለአፍሪካ ህብረት፣ ለብልጽግና ፓርቲ፣ ለጠቅላይ ሚኒስትር ጽህፈት ቤትና ለፓርላማ ጽህፈት ቤት ያስገባ ነው ማለት ነው። ለክልልና ፌዴራል መንግስት አካላት ያቀረቡትን ጥሪ ለታጣቂዎቹ ያቀረቡበት ሁኔታ ይኖር ይሆን ሲል የአሜሪካ ድምፅ ላቀረበላቸው ጥያቄ ተከታዩን ምላሽ ሰጥተዋል። እኛ አግኝተን አወያይተን ሳይሆንም ከሚዲያ እና ከተለያዩ ሀሳቦች ከህዝባችን፣ ህዝባችን ደግሞ ስለምንወክል ህዝባችን ከተለያዩ ወረዳዎች ከተለያዩ ቦታዎች ይደውሉልናል። የጀመራችሁት ነገር ጥሩ ነው፣ በርቱ፣ ሰላም እንፈልጋለን፣ እርቅ እንፈልጋለን፣ እኛ ሰላም ወዳድ ህዝብ ነን ብሎ ስለሚጠይቁን ያንን ወስደን ነው አንድ ላይ እኛ መንግስትንም ለአፍሪካ ህብረትም ማቅረብ እየፈለግ ነው ፓርቲያችን ሰላም ይፈልጋል። ህዝባችን ሰላም ይፈልጋል። ይሄ አንደኛው ያነሳሳን ነው። ሁለተኛ፣ የኦሮሚያ ብሔራዊ ክልላዊ መንግስት የሰላም ጥሪ አድርጓል። ሶስተኛው ታጥቆ ኦሮሚያ ውስጥ የሚንቀሳቀሱ ሀይሎችም ጥሪውን ተቀብሎ መግለጫ አውጥቷል። ይሄንን ስናይ አንድ ወር ቆየ ምንም ወደ ስራ ሳይገባ አሳስቦን፣ ለምን ወደ ስራ አልተገባም በምል ነው ይሄንን ያወጣን የአፍሪካ ችግር በአፍሪካ እንዲፈታ በማሰብ ደብዳቤውን ለአፍሪካ ህብረት ማቅረባቸውን ገልጸዋል። አፍሪካ ህብረት ደግሞ እንዲያወያይ የሀገራችን የሰሜኑ ጦርነት አወያይቶ ስለጨረሰ ይሄንንም ነጎሽ ነጎሽት እንዲያደረግ እንዲያወያይና ህዝባችን ወደ ሰላም እንዲመጣ ነው የፈለግነው። እንደ አጋጣሚ ኢትዮጵያ ውስጥ ነው ሄድኳርተሩ። ለሁሉም አፍሪካውያን ይቆማል። ፓርቲያችን ደግሞ መንግስታችን ደግሞ የአፍሪካ ችግር በአፍሪካውያን የሚል ሀሳብ ፕሪንሲፕል ስለሚከተል ወደ ውጭ የወጣ የለም ማለት ነው የጠየቅነው ደግሞ ጦርነት አይደለም። እኛ የጠየቅነው ሰላም ነው። እኛ የጠየቅነው እርቅ ነው። እኛ የጠየቅነው ፍቅር ስለሆነ የህዝባችን ጥያቄ ስለሆነ ነው እንደዚህ ባልተለመደ ሁኔታ የምንጠይቀው እንጂ መንግስታችን ይሄ ሀሳብ የለውም፣ ህዝባችን ይሄ ሀሳብ የለው በሚል ሳይሆን እንደ ህዝብ ተወካይ ግን ህዝባችን ሲቸገር ሀሳብ መስጠትና መወያየት ግድ ስለሆነ ነው። ሌላው ከምዕራብ ወለጋ የሀሩ ወረዳ ህዝብን በመወከል የህዝብ ተወካዮች ምክር ቤት መግባታቸውን የጠቀሱት አቶ ቶላ ኃይሉ ጥሪውን ያቀረብ ነው የህዝብ ሮሮን ዝም ብለን ማ ማየት ስላልቻልን ነው ሲሉ አስረድተዋል። የኦሮሞ ህዝብ ባለፉት አምስት ዓመታት ውስጥ ያየውን ችግር በባለፈው ሃምሳ ዓመት ውስጥ አላየም። እኛ እየተገደለ ያለውን እየተፈናቀለ እየተዘረፈ ንብረቱ እየተቃጠለበት ያለውን ህዝብ ነው የወከል ነው የህዝቡን ሮሮ ዝም ብለን ማየታችን ስህተት ስለሚሆን የተለያዩ አካላትን አናግረን ልክ የትግራይ ክልልና ፌዴራል መንግስቱ ችግር በተፈታበት የሰላም ሂደት በኦሮሚያ ክልልና ሸማቂዎቹ መካከል ያለውም ችግር በሰላማዊ መንገድ ይፈታ ነው የምንለው ነው ያሉት። ይህ ዜና እስከተጠናቀረበት ድረስ ለደብዳቤው ምላሽ የሰጠ አካል አለመኖሩን የህዝብ ተወካዮቹ ገልጸው ከመንግስትም ሆነ አፍሪካ ህብረት በጎ ምላሽ እንደሚጠብቁ ጠቁመዋል። በዚህ ዙሪያ ከኦሮሚያ ክልል ኮሚኒኬሽን ቢሮም ሆነ የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስቴር ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ በፍጥረት ወደ መጨረሻው ርዕስ ልውሰዳችሁ። ትውልድ ኢትዮጵያዊ ታዋቂ ባለሙያ ማርከስ ሳሙኤልሰን ከታወቀበት የምግብ አዘገጃጀት ሙያው በተጨማሪ ሴቶች፣ ጥቁሮችና ነጭ ያልሆኑ ሌሎች ዜጎች የባህላዊ ምግብ ቤትና ባለቤቶች መስራቾችን ለማስተዋወቅና ለማበረታታት እሲት አት ደ ቴብል የተሰኘ ፖድካስት ማዘጋጀቱን አሶሲዬትድ ፕሬስ ዘግቧል። ደረጀ ደስታ እንደሚከተለው አቀናብሮታል። Boom, nine iconic chefs, each with a vision to create the most delicious influential restaurant ever. Not I am very ambitious and maybe it's connected to the fact that I was born in a hut and come from very little, but I'm also extremely uh, grateful and እኔ በጣም ለማደግ የምጣጣር ነኝ። ምናልባት የተወለድኩት በደሳሳ ጎጆ አመጣጤም ከአነስተኛ ቤተሰብ ስለሆነ ይሆናል። ነገር ግን እጅግ በጣም አድርጌ አመሰግናለሁ። እንግዲህ የእኔ ምግብ ቤቶች የምኖርበት ማህበረሰብ ነጸብራቅ መሆናቸውም አይደል? ስለዚህ ሄብና ማር በተሰኙት ምግብ ቤቶቻችን ጥቁር ሴቶች ወደ አመራር ኃላፊነት እንዲመጡ ወስነናል። ሬድ ሮስተር የተከፈተው ሀለም ውስጥ ነው። ምክንያቱም በኢንዱስትሪያችን ውስጥ ለጥቁሮችና ለጠያይም ሰዎች የስራ እድል መፍጠር እንፈልጋለን። ለእኔ ደግሞ ያው ታውቁታላችሁ ምግብ ማዘጋጀት በጣም ስለምወድ ያ እድል ለሁሉም ሰው እኩል እንዲዳረስ ፈልጋለሁ። ሆኖም እድሉ ፍትሐዊ ሆኖ በተገቢው መንገድ እኩል መዳረስ ይኖርበታል። በሴቶችና ነጭ ባልሆኑ የማህበረሰብ ክፍሎች የተመሰረቱ ምግብ ቤቶችን ክብር ለመስጠትና ለማበረታታት በሳሙኤልሰንና ተከታዮቹ ሼፍ ጆናታን ዋክስመን ሲት አት ዘ ቴብል የተባለ ስምንት ክፍሎች ያሉት በድምፅ የተዘጋጀ ተከታታይ የፖድካስት ፕሮግራም ባለፈው ዓመት ላይ አዘጋጅተዋል። የምግብ ባለሙያ ሼፎች ብዙ ምግብ ቤቶች ሲቋቋሙ ጀምሮ ከተሳተፉት ጋር በመሆን አሜሪካ ውስጥ እጅግ ልዩና ታዋቂ የነበሩትን በአልበርት ራይት የተጀመሩትን እንደ ኒውዮርኩ ፈርቀዳጅ ጄዝቤል እና በአሊ ቤተሰብ በዋሽንግተን ዲሲ የተቋቋመው ቤንስ ቺሊ ቦል እንዲሁም በቻርልስ ፋን ሳን ፍራንሲስኮ ውስጥ የተከፈተው ዘስላንት ዶር የተሰኘው ምግብ ቤት ይገኙበታል። ምግብ የፖድካስቱ ትኩረት ሆኖ የሚያገለግል ሲሆን የተለያዩ ተቋሞች በማህበረሰቦችና ባህሎች ላይ እንደ ሽሪምፕ፣ የቁርስና የሳንዱች ስጋና ድንች በመሳሰሉት አማካኝነት ተጽዕኖ በማሳደር እንደሚያገለግሉ ተገልጿል። የጥቁሮች ታሪክ ከሚዘከርበት ወር ወደ ሴቶች ታሪካዊ ወር ስንሸጋገር ይህን ነገር ማጋራት በጣም አስፈላጊ መሆኑ ተሰምቶኛል። የጥቁሮች ታሪኮቻችን አንድ ነጠላ ነገር ብቻ አለመሆናቸውን እናውቃለን ብሏል ሳሙኤልሰን። በገጠሪቱ ኢትዮጵያ የተወለደው ሳሙኤልሰን ወላጅናቱ እንደ ኤሮፓ አቆጣጠር በ97 በሳምባ ነቀርጻ ከሞተችበት በኋላ ወደ ስዊድን በጉድፈቻ ተወስዶ ማደጉን የሕይወት ታሪኩ ያስረዳል። ሁልጊዜም ወደ ሬስቶራንት ስገባ፣ ወደ ትንሿ የአሜሪካ ታሪክ ቁራጭ የገባው ሆኖ ይሰማኛል። ኢት አት ቴብል በሚለው ፕሮግራማችን ማስያዝ የምንፈልገው ነገር እሱን ነው። ከምግቡም ባሻገር ነገርየው የተለየ የሚያደርጉት ሰዎች ናቸው ብሏል ማርክሰን ኢት አት ዘ ቴብል በሚል በድምፅ የተተረከው የፖድካስት ፕሮግራም አሁን መደመጥ መጀመሩን አሶሲየትድ ፕሬስ ዘግበዋል። ደረጀን አመሰግናለሁ። ለምሽቱ የያዝነውንም እዚህ ላይ ያበቃና አድማጮች አስተናገድኳቸው አሉላ ከበደ ከተቀሩ ባልደረቦች ጋር በዚህ ተሰናበትኩ። ነገ ከምሽቱ ሳት ላይ እንገናኝ። ሰላም ደህና ደሩ thank